የአሜሪካ ድምጽ ነው በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ምሽት ግንቦት 19 2015 ዓ ም ዝግጅታችን ጀመረ። የምሽቱን ዘገባዎቻችን እናስተዋውቃችሁ። ድርቅ በተከሰተባቸው የኦሮሚያና ሶማሌ ክልሎች ያለው ምላሽ ዝቅተኛ መሆኑን ኢሰመኮ አስታወቀ። ወደ በኋላ ላይ እንመለስበታለን። በሌላ ዘገባ ደግሞ በምሽቱ የትግራይ ክልልን ለአስር ዓመታት ካስተዳደሩ የህወሀት የቀድሞ ከፍተኛ አመራር ከነበሩና በኋላም ከፓርቲው በመነጠል የራሳቸውን ፓርቲ በመመስረት በተቃዋሚነት የቆዩ እንግዳ ይዘናል። ሁለት ነገሮች ነው የማነሳው። እዚህ ስምምነት ላይ ያሉ ቀዳዳዎች ሆነው የሚታዩኝ እና ለወደፊቱም ዘላቂ ሰላም እንዳይኖር ጦስ ሊሆን የሚችሉ ሁለት ነገሮችን አያለሁ አንዱ ምንድን ነው? በዚህ ስምምነት ይሄ የደረሰው ጥፋት ተጠያቂነት እንዴት እንደሚፈታ ያስቀመበት አግባብ ትክክል አይደለም የሚል አስተያየት አለኝ ምክንያቱም በሽግግር ፊት ፖሊሲ እንዲፈታ ነው ያስቀመጠው። ይሄ የሽግግር ፍትህ ፖሊሲ ደግሞ በሀገር ውስጥ ባሉት በዚህ በዚህ ጦርነት ውስጥ በነበሩት ኃይሎች ጭምር እንዲፈታ የሚያስቀምጥ ነው እና በዚህ ተጠያቂዎች ራሳቸው አጥኚዎችም ይሆናሉ ማለት ነው። አጣሪም ይሆናሉ፣ ከሳሽም ይሆናሉ፣ ዳኛም ይሆናሉ ማለት ነው። የሰማችኋቸው የአረና ሉዓላዊነትና ዴሞክራሲ ፓርቲ መስራችና አባል አቶ ገብሩ አስራትን ነው። በተለያዩ ወቅታዊ ጉዳዮች ላይ ከአሜሪካ ድምፅ ጋር ዘለግ ያለ ቆይታ አድርገዋል። ወደ በኋላ ላይ ይሰማል። የሙዚቃ ቃናና ሌሎች መሰናዶዎችም አሉን። ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር እንዲሁም ጽዮን ግርማ በአርቶቱ ከዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ቬኒስ ዶት ኮም ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አትቪ አምሃሪክ የፌስቡክ ገጻችን ላይ የሬዲዮ በቴሌቪዥን መሰናዷችንን ታገኛላችሁ። አሁን የሰዓቱን የዋናና የዓለም ዜናዎች እናስደምጣችሁ። እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የትግራይ ኃይሎች የጦር አካል ጉዳተኞች እንክብካቤ እየተደረገልን አይደለም በማለት በዛሬ ዕለት በመዕለ ከተማ ሰልፍ አካሄዱ። የጦር ጉዳተኞቹ በሁለት ወር ጊዜ ውስጥ ለሁለተኛ ጊዜ ባካሄዱት በዚህ ሰልፍ አመራሮች ረስተውናል፣ ከኛ ይልቅ በግል ህይወታቸው ተጠምደዋል፣ ቀጣይ የጉዳተኞች ህይወት ተረስተዋል ሲሉ ተደምጠዋል። በዛሬ ዕለት በተካሄደው ሰልፍ ላይ የተሳተፉት በመቶዎች የሚቆጠሩ የጦር አካል ጉዳተኞች በቂ የሕክምና አገልግሎትና በቂ ምግብ ማግኘት አልቻልንም በማለት ተቃውሞ ያሰሙ ሲሆን ለጦር ጉዳተኞች ተብሎ የሚ የሰበሰበውን ሀብት አመራሮች እያባከኑት ነው በማለትም ቅሬታ አሰምተዋል። ከመዕለ ከተማ ምስራቅ አቅጣጫ ላይ ከምትገኘው አይናለም የተሰኘች መንደር ከአስር ኪሎ ሜትር በላይ በእግር ተጉዘው በመምጣት በከተማዋ ጎዳናዎች ላይ ጥያቄያቸውን ያሰሙት ሰልፈኞች በክልሉ ርዕሰ መስተዳደር ጽህፈት ቤት ገብተው ጥያቄያቸውን ያቀረቡ ሲሆን ከጊዜያዊ አስተዳደሩ ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ጋርም ተወያይተዋል። ከውይይቱ በኋላ አቶ አማኑኤል በሰጡት መልስ የጦር አካል ጉዳተኞቹን ጥያቄ ለመመለስ ጊዜያዊ አስተዳደሩ ከጠር ጉዳተኞች ጋር በመተባበር ይሰራል ብለዋል። ለተጎጂዎቹ የሕክምና አገልግሎት በተለይ የአጥንት ሕክምና ለመስጠት እቅድ ተይዞ እየተሰራ መሆኑንም የገለጹት ኃላፊው በቀጣይ የጦር ጉዳተኞችን ህይወት ለማስተካከል በክልሉ የአርበኞች ኮሚሽን ተቋቁሟል፣ በማለትም ምላሽ ሰጥተዋል። ዘገባውን ያደረሰን ሙልጌታ ጽብሃ ነው። ሩሲያ ሶማሊያ፣ ከአልሻባብ አሸባሪ ቡድን ጋር የምታደርገውን ውጊያ ለመደገፍ ለሶማሊያ ታጣቂ ኃይሎች ድጋፍ ለመስጠት ሀሳብ ማቅረቧን የሶማሊያ ዲፕሎማቶች አርብ ዕለት አስታወቁ። ለጋዜጠኞች መረጃ ለመስጠት ስልጣን እንደሌላቸው በመግለጽ ስማቸው እንዳይገለጽ የጠየቁት ዲፕሎማቶች እንደተናገሩት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀሳቡን ያቀረቡት ከሶማሊያቻቸው አብሺር ኦማር ጃማ ጋር በሞስኮ ተገናኝተው በተነጋገሩ በት ወቅት ነው። ሆኖም ዲፕሎማቱ ሩሲያ ምን አይነት መሳሪያዎችን በተባበሩት መንግስታት ድርጅት ለረጅም ጊዜ የቆየ የጦር መሳሪያ እግድ ለተጣለባት ሶማሊያ እንዳቀረበች አልገለጹም። እንደ አውሮፓውያን አቆጣጠር በ2013 የሶማሊያ ሰራዊት ከእስላማዊ ታጣቂዎች ጋር የሚያደርጉትን ውጊያ ለማገዝ እግዱ በከፊል ተነስቶላታል። የሱዳን ጦር ተጠባባቂዎችና ጡረታ የወጡ የሰራዊቱ አባላት እንደገና እንዲመዘገቡ ጥሪ አቅርቧል። ጦሩ የቀድሞ ሰራዊቱ አባላት አቅራቢያቸው ወደሚገኙ የጦር ሰፈሮች በመሄድ እንዲመዘገቡ የጠየቀው ከተቀናቃኙ ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ጋር ለሚያደርገው ውጊያ ሰራዊቱን ለማጠናከር መሆኑ ቢገለጽም ሁኔታው ግጭቱን ሊያባብስ ይችላል የሚል ስጋት ፈጥሯል። የተኩስ ማቆም ስምምነቱን የሚከታተሉት ሳውዲ አረቢያ እና ዩናይትድ ስቴትስ ስምምነቱ በተሻለ ሁኔታ እየተፈጸመ ነው ቢሉም ድንገተኛ ውጊያዎች ሳምንቱ ሙሉ ቀጥለዋል። በተያያዘ ዜና የጦሩ ዋና አዛዥ አብዱልፈታህ አልቡርሃን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተርዥ አርብ ዕለት በጻፉት ደብዳቤ የሱዳን ልዩ መልእክተኛ ቮልከር ፐርትስ እንዲነሱ መጠየቃቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2021 የተሾሙት ፐርትስ ሱዳን ወደ ሲቪል አገዛዝ እንድትሻገር ግፊት ሲያደርጉ መቆየታቸውን አንዳንድ የጦር ሰራዊቱ አባላት የሚቃወሙ ሲሆን የመንግስታቱ ድርጅት ቃል አቀባይ ስቴቨን ዱጃሬክ ዋና ጸሐፊው በደብዳቤው በጣም ደንግጠዋል ብለዋል። አክለውም ዋና ጸሐፊው ቮልከር ፐርትስ በሰሩት ስራ በጣም ኩራት ይሰማቸዋል ያሉት ዱጃሬግ በልዩ ወኪላቸው ያላቸውን ሙሉ እምነትም በድጋሚ እንደሚያረጋግጡ ገልጸዋል። በዚህ ሳምንት በዩናይትድ ስቴትስ ጉብኝት ያደረጉት የቻይና የንግድ ሚኒስትር ዌንታኦ ዋንግ ከአሜሪካ የንግድ ሚኒስትር ጂና ሬማንዶ፣ ከአሜሪካ የንግድ ወኪል ካትሪን ታይ ጋር ተገናኝተው ተወያይተዋል። ስብሰባው የተካሄደው የአሜሪካ ፕሬዚዳንት ጆ ባይደን በንግድና በጸጥታ ጉዳዮች የሻከረው የሁለቱ ሀገሮች የሁለትዮሽ ግንኙነት መሻሻል ማሳየቱን ካመላከቱና በየካቲት ወር የአሜሪካ ተዋጊ ጀት በአሜሪካ ግዛት ላይ ሲያንዣብብ የነበረ የቻይና የስለላ ፊኛን መጥቶ ከጣለ በኋላ ነው። በስቲምሰን ማዕከል የቻይና ፕሮግራም ዳይሬክተር የሆኑት ዩንሰን በሰጡት አስተያየት አሜሪካ ከቻይና ጋር የሁለት ኃያላን ሀገራት ፉክክር ማድረግ እንደምትችል ከማሳየትና የአየር ንብረት ለውጥን መዋጋትና ሕገወጥ ዝውውሮችን ማስቆም በመሳሰሉ ጉዳዮች ላይ ትብብርን ከመፈለግ ባሻገር ቤይጂንግ በዩክሬን ጦርነት ላይ ገንቢ ሚና እንዲኖራት ትፈልጋለች ብለዋል። ቻይና በበኩሏ ለሀገሯ አሳሳቢ በሆኑ አሜሪካ በግማሽ ኤሌክትሪክ አስተላላፊ በሆኑ ቴክኖሎጂዎች ላይ እንደጣለችው ገደብ የመሳሰሉ ጉዳዮች ዙሪያ ጥቅም ለማግኘት ፍላጎት እንዳላት ተዘግቧል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዶዎቻችን ጋር መልካም ቆይታ በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የቪኦኤ አማርኛ የቅዳሜ ምሽት ግንቦት 19 መሰናዶን ነው። ዝግጅቶቻችንን በአጭር ሞገድ 19 ሜትር ባንድ ላይ በ15660 ኪሎ ሄርዝ፣ በ25 ሜትር ባንድ በ11610 እና በ1270 ኪሎ ሄርዝ ላይ ታገኛችኋላችሁ። ወደ ምሽቱ ዘገባዎቻችን ንሻገር። ድርቅ በተከሰተባቸው የኦሮሚያና ሶማሌ ክልሎች ያለው ምላሽ ዝቅተኛ መሆኑን ኢሰመኮ አስታወቀ። ኮሚሽኑ በትላንትና ዕለት ባወጣው መግለጫ በአተገባበር ክትትል በተሰራበት በኦሮሚያ ክልል ቦረና ዞንና በሶማሌ ክልል የተለዩ ቦታዎች ዝናብ መዝነቡ የድርቁ አደጋ ማብቂያ ተደርጎ መወሰድ የለበትም ብሏል። ዝናቡ ይዞ የሚመጣው የራሱን መዘዝ መኖሩንም የገለጹት የኢሳመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል፣ በመሆኑም የህብረተሰቡ መተዳደሪያ ማስፋትና በዘላቂ መፍትሄ ፕሮጀክቶች ላይ በትኩረት ሊሰራ እንደሚገባ መክረዋል። በተያያዘ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በድርቁ በተጠቁ የኢትዮጵያ ክልሎች ከ11 ሚሊዮን በላይ ሰዎች የምግብ ዋስትና እጦት ገጥሟቸዋል ብሏል። Kēnei reo ዝርዝር አለው። በኦሮሚያና በሶማሌ ክልሎች የተከሰተውን የድርቅ አደጋ በተመለከተ ክትትል በማድረግና ከሚመለከታቸው የክልሎቹ መንግስታትና መንግስታዊ ያልሆኑ ድርጅቶች ጋር በመወያየት ባወጣው ሪፖርት ያቀረባቸው ምክር ሀሳቦች አፈጻጸም መጠናከር እንዳለባቸው የኢትዮጵያ ሰብዓዊ መብቶች ኮሚሽን ዛሬ ባወጣው መግለጫ አስታውቋል። ኮሚሽኑ የአተገባበር ክትትል አደረግኩባቸው ያላቸው ቦታዎች በተደጋጋሚ ጊዜያት በድርቅ የሚጠቁ መሆናቸውን ጠቅሶ የድርቁ አደጋ በተለየ መልኩ የተራዘመ እና ሰፊ ቦታዎች ችግሮችን ያካለለ እንደመሆኑ በማህበረሰቡ ኢኮኖሚያዊና ማህበራዊ መብቶች ላይ የደረሰው ተጽዕኖ ከበፊቱ ጨምሮ ይገኛል ብሏል። በሁለቱም ክልሎች በምግብ እጥረት የሚገለጽ በአረጋውያን በነፍሰ ጡርና በሚያጠቡ እናቶችና ህጻናት ላይ የሚታይ ጉዳት ጨምሯል ሲልም አክሏል። ይህም በአፋጣኝ እንዲተገበሩ ተብለው የተሰጡ ምክረ ሃሳቦች አተገባበር ዝቅተኛ መሆኑን እንደሚያሳይ የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ለአሜሪካ ድምጽ ገልጸዋል። የሰጠናቸው ምክረ ሃሳቦች በመሰረታዊነት እንግዲህ ዘላቂ የሆነ መፍትሄ በድርቅ ለሚጎዱ ማህበረሰቦች እንዲደረግ እንዲሰራ፣ ከዛም አልፎ ደግሞ አፋጣኝ የሆኑ ነፍስ አድን እርዳታዎች በወቅቱ እንዲደርሱ፣ የማህበረሰቡን የኑሮ ሁኔታ የሚያሻሽል አይነት አማራጭ የሆኑ መተዳደሪያዎች እንዲኖሩ ማድረግ ወዘተረፈ የሚሉ ናቸው። እንግዲህ በክትትል ሪፖርታችን እንዳየነው አብዛኛው ምክር ሀሳቦቻችን እንግዲህ ጥረት ተደርጓል። በመንግስትም አካላት እርዳታ በማሰባሰብ ለማህበረሰቡ ለማድረስ የተደረጉ ጥረቶች አሉ። ነገር ግን እንደው ርዕሱን ካየኸው የመግለጃችንም እርዳታው ስሙ ትልቅ ነው፣ ሲደርስ ግን ትንሽ ነው በሚል አይነት መንፈስ ነው። ምክንያቱም ሲወራ ተጋኖ ነው የሚወራው የሚደ የደረሰ ይመስላል። ግን በማህበረሰቡ ጋር ሲወርድ ግን በቂ አልነበረ ስለዚህ የድርቁ ምላሽ ሰርግ እንዳልነበረ በተገቢው መልኩ ለሚመለከታቸው ተጎጂዎች በአግባቡ በአንዳንድ ቦታዎች አለመድረሱን እንደውም በመሀል የሙስና አይነት ነገሮች እርዳታዎቹን ለሚመለከታቸው ተጎጂዎች ሳይሆን ለግል ጥቅም የማዋል ነገር ያንንም አልፎ የተወሰኑ ተጠያቂነቶች እንኳ ቢኖሩም በአብዛኛው ግን ተጠያቂነቶች ሳይኖሩ የቀሩ መሆኑንና እነዚህ እነዚህ አይነት አዳዲስ ግኝቶችም የተገኙበት ነበር። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለም በመንግስትና መንግስታዊ ባልሆኑ አካላት እየተተገበሩ ያሉ ምክር ሀሳቦችና የተወሰዱ እርምጃዎች አበረታች መሆናቸውን ገልጸው አተገባበሩ በተደራሽነቱ በተስማሚነቱና በተዛማጅነቱ እየጨመረ ማህበረሰቡ መልሶ እስኪቋቋም ድረስ ሊቀጥል ይገባል ማለታቸው በመግለጫው ተጠቅሷል። በሌላ በኩል በሁለቱም ክልሎች በአሁኑ ወቅት ዝናብ መገኘቱ ድርቁ አደጋ ማብቂያ ተደርጎ መወሰድ እንደሌለበት አሳስበዋል። ዝናቡ ይዞ የሚመጣው የራሱ መዘዝም መኖሩን የገለጹት የኢሰመኮ የማህበራዊ እና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል በመሆኑም የህብረተሰቡን መተዳደሪያ ማስፋት እና የዘላቂ መፍትሄ ፕሮጀክቶች ላይ በትኩረት ሊሰራ እንደሚገባ መክረዋል። የድርቁ ሁኔታ እየሰፋ እየሄደ በኋላ ላይ ደግሞ አምና ክትትሉን ስንሰራ እንስሶቻችን ህይወታቸውን ለማዳን ነበረ የሚደረገው ጥረት ዘንድሮ ላይ ስንሄድ፣ ግን ያሉን እንስሶቹን ሳይሆን የራሳችን ህይወት እንዲጠበቅ ነው አሁን ምንፈልገው የሚል ነው እና ሁኔታው የባሰ መሆኑን ነገር ግን በመሀል ላይ ዝናብ ዘንቧል። ያው ዝናቡ ስለዘነበ ብቻ መፍትሄ የተገኘ ማለት አይደለም፣ በመሰረታዊነት ምክንያቱም ይሄ ድርቅ በየጊዜው የሚፈጠር ነው እና ዘላቂ መፍትሄ ይሻል። ማህበረሰቡ ባህሉና ስቴቱን ጠብቆ ሌላ መተዳደሪያ የሆነው የሚችል አይነት እና ያለውንም ያሁኑንም መተዳደሪያውን በተለይ አርብቶ አደር አካባቢ ነው እና እሱም በዘላቂነት ለድርቁ መንስኤ የሆኑ ነገሮችን በሚፈታ መልኩ ዘላቂ መፍትሄዎች ያስፈልጋሉ ከሚል እሳቤ ነው። ሁለተኛ ዝናቡ ራሱ ሲዘንብ ደግሞ አብሮት ይዞት የመጣው ችግሮች አሉ። ምክንያቱም የእንስሳት ቅሪት አካላት ባልተነሱበት ባልተወገዱበት ሁኔታ ነው ዝናቡም የመጣውና ውሃዎች መበከል የአየር ጸባዩ መለዋወጥና በተለይ አሁን ኮሌራ መከሰቱን እዛ አካባቢም አሁን ደግሞ ወደ ደቡብ አካባቢም የተስፋፋ መምጣቱን የተወሰኑ አካባቢዎች ላይ ያየን ነው። ስለዚህ ዝናብ ዘነበ ብለን ማቆም የለብንም። መንግስት አሁንም ዘላቂ የሆኑ መፍትሄዎች ለማህበረሰቡ ሊሰጡ ይገባል ብለን ለማሳሰብ ነው። ኢሰመኮ በዛሬው መግለጫው በሂደት እንዲተገበሩ ተብለው ከተሰጡት ምክር ሀሳቦች መካከል የዘላቂ መፍትሄ ፕሮጀክቶች አፈጻጸም በተለይ በቦረና ዞን ያለው የፊና ውሃ ልማት ፕሮጀክት አተገባበር የተሻለና የሚበረታታ ሆኖ አግኝቼዋለሁ ብሏል። ከኦሮሚያና ሶማሌ ክልሎች በተጨማሪ በሌሎችም ቆላማ አካባቢዎች የተከሰተውን አስከፊ ድርቅ ተከትሎ መንግስት ከአስቸኳይ ድጋፍ አቅርቦት በተጨማሪ ለድርቅ ተጋላጭ በሆኑ አካባቢዎች ዘላቂ መፍትሄዎችን ለማምጣትም በመስራት ላይ መሆኑን በተደጋጋሚ ቢገልጽም እርምጃው በቂ እንዳልሆነና መጠናከር እንዳለበት ኢሰመኮ አሳስቧል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በድርቅ በተጠቁ የኢትዮጵያ ክልሎች ከ11 ሚሊዮን በላይ ሰዎች የምግብ ዋስትና ጦት ገጥሟቸዋል ሲል በሳምንታዊ የሁኔታዎች ሪፖርቱ ገልጿል። ይህም የገቢ ምንጫቸውን ከማጣታቸው ጋር ተዳምሮ ህይወትን ፈታኝ እንዳደረገባቸውን የገለጸው በመጋቢትና በሚያዝያ ወር የተሻሻለ የዝናብ ሁኔታ ቢኖርም በእነዚህ አካባቢዎች ያለው የምግብ ፍላጎት አሁንም ከፍተኛ ነው ሲልም ኦቻ አመልክቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። መሰናዷችን የቀድሞ የህወሀት ከፍተኛ አመራር ከነበሩትና በኋላ ላይም ከፓርቲው በመለየት የአረና ሉዓላዊነትና ዴሞክራሲ ፓርቲን በመመስረት አገዛዙን ሲቃወሙ የቆዩት አቶ ገብሩ አስራት ጋር ያደረግነው ቆይታ ነው። አቶ ገብሩ አስራት ባለፉት ሁለት ዓመታት በፌዴራል መንግስትና በትግራይ ኃይሎች መካከል ሲደረግ በቆየው ጦርነት፣ ስለ ፕሪቶሪያው ስምምነትና አፈጻጸም እንዲሁም የተለያዩ መደረግ አለባቸው በሚሏቸው ጉዳዮች ዙሪያ መቀሌ ከሚገኘው ዘጋቢያችን ሙልጌታ አጽባሃ ጋር ዘለግ ያለ ቆይታ አድርገዋል። ወደዛው እንለፍ። የትግራይ ክልልን ለአስር ዓመታት ያህል ያስተዳደሩ የህወሀት ከፍተኛ አመራር የነበሩ በፓርቲው ላይ በተፈጠረ የፖለቲካ ልዩነት ደግሞ የዘጠና ሶስት ክፍፍል ተብሎ በሚጠራው ጊዜ ከህውሃት የተለዩ ቀጥሎም በትግራይ ክልል አረና ለሉዓላዊነትና ዲሞክራሲ ከመሰረቱ መካከል አንዱ አቶ ገብረ አስራት ለቃለ መጠየቅ ፈቃደኛ ስለሆኑ በጣም አመሰግናለሁ። እና ጥያቄን ልጀምር። አቶ ገብረ አስራት በጦርነቱ ሁለት ዓመታት ወይም ከዛም በላይ ብዙም በሚዲያ ላይ ቀርበው አስተያየት ሲሰጡ አላየናቸውም። ምክንያቱ ምክንያቱም ምንድን ነው? እንደሚታወቀው እኔ ፓርቲ አረና ትግራይ ለዲሞክራሲ እና ለሉዓላዊነት ፓርቲ ጦርነቱ ከመጀመሩ በፊት ጀምሮ የእኛ አቋም ጦርነቱ በድርድርና ሰላማዊ በሆነ መንገድ መፈታት አለበት የሚል አቋም ነበረን። ይህን አቋማችን ነው ስናራመድ የነበረው በግልም እንደ ፓርቲም። ያም ሆኖም እንግዲህ ከጦርነቱ በፊት በተደጋጋሚ የጦርነቱ አዝማሚያም አይታይ ስለነበረ ጦርነቱ መቆም አለበት፣ ይህ ጦርነት ማንንም የሚፈይድ ጦርነት አይደለም፣ ጥፋት እንጂ ምንም ከዚህ የምናገኘው ነገር የለም በሚል ደጋግሜ መግለጫ ሰጥ ነበር ከዛ በኋላም በተለያዩ አግባቦች ለምሳሌ በኤምባሲዎች እንዲሁም አልአይን በሚባለው የዜና ወኪልም መግለጫዎች ሰጥቻለሁ። ይሄ ጦርነት በሰላም መፈታት እንዳለበት፣ ሻዕቢያ ከትግራይ ብሎም ከኢትዮጵያ መውጣት እንዳለበት፣ የትግራይ አስተዳደር በሕገ መንግሥት መሰረት ወደ ነበረበት መመለስ እንዳለበት፣ ከዚያም በኋላ ጥያቄ ካለ በሰላማዊና ሕጋዊ መንገድ መፈታት እንዳለበት እንዲሁም እርዳታ ወደ ትግራይ መግባት እንዳለበት በተደጋጋሚ በወክሌ አሳስብ ነበር። ለኤምባሲዎችም ዓለም አቀፍ ተቋማትም አሳስብና ገልጽ ነበር። ከዛ በተጨማሪም እንደ ፓርቲ ሶስት አራት መግለጫ አውጥተናል። እንዳ አረና ጦርነቱ፣ እነዚህ አሁን የገለጽኳቸውን አቋሞች ተግባራዊ ካልሆኑ በስተቀር ጥፋት ነው የሚያስከትለው፣ ውድመት ነው የሚያስከትለው፣ በአገር ደረጃም ወደ ባሰ ቀውስ ይከተናል የሚል መግለጫ ስንሰጥ ቆይተናል። ስለዚህ እርግጥ ሀሳብ ለመግለጽም ሞክር ነበር። በአንዳንድ ሚዲያዎች ግን ፍላጎታቸው በመንግስት በኩል የነበሩ ሚዲያዎችና ከነሱ ጋር አብረው የሚሰሩ ሚዲያዎች ጦርነትን እንዳበረታታ ይሄ ጦርነት ህግ የማስገበር ጦርነት ስለሆነ ይሄን ደግፌ እንድወጣ አካኪ ዘራፍ እንድል ነው ፍላጎታቸው። ይሄ ደግሞ ማድረግ አልችልም። በሌላ በኩል የነበሩትም ቢሆኑ ዋናው ጉዳይ በሰላም ጉዳይ ከተናገርክ የሚቀበሉ አይደለም። ነገሩ ሰላማዊ መንገድ ይፈታል የሚል የሚቀበሉ ሚዲያዎች አልነበሩም። ጦርነቱን ደግፈ ጦርነቱ እንዲቀጥል ነው ፍላጎታቸው የነበረ። ስለዚህ በዚህ መንገድ ብዙም ሚዲያ ላይ አልታየሁም። ግን መግለጫ አልሰጠሁም፣ የተለያዩ ሙከራዎችን አላደረግኩም ማለት ግን አይደለም። ያለፉት ሁለት ዓመታት ጦርነት እንዴት ይመለከቱታል እርስዎ? እኔ ጦርነት እንዳልኩ ከጀምሩ መካሄድ ያልነበረበት ጉዳዩ በሰላማዊ እና በውይይት መፈታት በድርድር መፈታት ፖለቲካዊ ጉዳዮች በፖለቲካዊ መንገድ መፈታት አለባቸው የሚል እምነት ነበረኝ። ይቻልም ነበር። አሁን በፕሪቶሪያ ላይ የተደረገው ስምምነት ቀደም ብሎም ሊደረግ ይችል ነበር። ዋናው ነገር በሁሉም በኩል ፈቃደኞች አልነበሩም። እንግዲህ ሲጀመር እንደ ፖለቲካ ልዩነት የኢህአደግ መሰነጠቃጠቅ ነው ወደዚህ ወሰደን። ኢህአደግ ሲሰነጣጠቅ ፖለቲካ አንድምታው በጣም ወደ ህዝብም ተሻግረዋል፣ ወደ ደጋፊዎችም ተሻግረዋል። ስለዚህ ከዚህ አንጻር ነገሩ እየተካረረ እየተካረረ ሄዷል። ይሄ የፖለቲካ ልዩነትና መካረር ወደ ግጭቶች እና ብሎም ወደ ጦርነት ወስዶናል። ሲጀመር የስልጣን ሽኩቻ ነበር። ኋላ ላይ ግን ህዝባዊ መልክ ኋላ ላይ ግን የሲቪል ጦርነት ሆኖ ቀጥሏል። ኋላ ላይ በተለይ ጣልቃ ገብነቱ የበረታ ሲሄድ የሻዕቢያ ጣልቃ ገብነት፣ የሌሎችም ኃይሎች ጣልቃ ገብነት በዚህ በሰሜን ኢትዮጵያ በተለይ በትግራይ ሲካሄድ ግን ጦርነቱ በአጠቃላይ ህዝቡም የተሳተፈበት ጦርነት ሆኗል እና ይሄ ነገር በጣም በታሪካችን አይተነው በማናውቅ መንገድ በህይወታችን አይተነው በማናውቅ አግባብ ውድመት፣ ጥፋት ያደረሰ ጦርነት ነበር። በሁለቱም በኩል ሰላምን እንደ ስልት እንጂ እንደ መርህ አልተቀበልቱም ነበር። በብልፅግና በኩል ሰላም ሲል ጊዜ መግዣ ደጋፊ መግዣ፣ በዚህ በህወሓትም በኩል የተለያዩ ቅድመ ሁኔታዎች መጀመሪያ ስምንት ቅድመ ሁኔታዎች ተቀምጠዋል። ኋላ ላይ ደግሞ አምስት ቅድመ ሁኔታዎች ተቀምጧል። ስለዚህ ሁለቱም መቀጠል ባልቻሉበት ሁኔታ ነው ወደ ፕሪቶሪያ የገቡት። በሁለቱም ፈቃድ የመጣ ሳይሆን የሁለቱም በጦርነቱ ሂደት የደረሰባቸው ኪሳራ ያስከተለው ነው። መንግስት፣ በወታደራዊ በኩል ከሻቢያ ጋር ተዳምሮ የተሻለ የበላይነት የነበረው ቢመስልም ከኢኮኖሚ እና ከ ዲፕሎማሲ አንጻር ግን በጣም ትልቅ ሰራ የደረሰበትና ጦርነቱ ጦርነቱ መቀጠል የማይችልበት በዚህም በኩል በትግራይም በኩል የነበረው ኃይል እንዲሁ ጦርነቱ የማይቀጥልበት ደረጃ ስለደረሰ በዚህ ነው ሰላም የመጣው፣ እንጂ አንዱ አሸናፊ ሆኖ የማይወጣበት ሁኔታ ጦርነቱ አገሪቱን ጠቅላላ የሚያደቅ፣ አካባቢውን ጠቅላላ የሚያደቅ ሆኖ ሲያገኙት ሰላም ተፈራሩ። ይሄ ነገር ቀደም ብሎ መደረግ የሚችል ነበር የሚል እምነት አለኝ። ስለዚህ ለወደፊቱም ይሄ ትልቁ ነገር በኃይል የሚፈታ ነገር እንደሌለ ያመላከተ ጦርነት ነው። ከሶስት ዓመታት በኋላ ይመስለኛል ወደ መቀለ ከተማ መጥተዋልና መቀለ ከተማ እንዴት አገኙት? አካባቢው ሕዝቡስ እንዴት አገኙት? እርስዎ በሚዲያም ይከታተሉት የነበረና በአካል ሲያገኙት ምን ተሰማዎት? እኔ እንግዲህ ከመቀሌ አልወጣሁም መቀሌ ላይ ያየሁት ግን በጣም የሚያሳዝን ሁኔታ ነው። አሁን ለእኔ እጅግ ያሳዘነኝ አንድ በጣም አፍላ ወጣቶች መክራች የሚሄዱበት አካላቸው ጎድሎ በከተማ ውስጥ ብዙ የሚንቀሳቀሱበትና በጣም እነዚህ ደግሞ እድሜያቸው አብዛኛዎቹ ከ16 17 እስከ ሃያ ያለ እድሜ ነው። አብዛኛዎቻችን ያየሁትና በጣም ያሳዝናል። እነዚህ በዚህ ጭኑነት አካላቸው ጎድሎ ተቸግረው ሳያቸው በጣም ትልቅ ሀዘን ነው የተሰማኝ። ሌላ በርካታ ተፈናቃዮች በየትምህርት ቤትና በከተማው አሉ። እነዚህ ቤት ነበራቸው፣ ንብረት ነበራቸው፣ የሚመሩት ህይወትና ቤተሰብ ነበራቸው። አሁን ግን ወደ ተጧሪ ነት የወረዱበት ሁኔታም በጣም የሚያሳዝን ነው። እስካሁንም ድረስ ወደ ቀያቸው አልተመለሱም። ይሄ ሌላ የሚያሳዝን ክስተት ነው። የለማኙ ቁጥር፣ በገጠር ያለው የእርዳታ ድርሻ፣ የኢኮኖሚ መፈራረስ የሚያሳይህ በጣም በርካታ ለማኞች ከተማቱን ያጨናንቁበት ሁኔታም አያለ። ስለዚህ ስራ አጦችም እንዲሁ በርካታ ናቸው። ስራ በሚገባ የተጀመረ አይደለም። ስራ አጡም በጣም በርካታ ነውና እነዚህ ሰብአዊ ገጽታዎች በጣም የሚያሳዝኑ ናቸው። ከመሰረተ ልማት ውድመት አንጻር መቀሌ የተሻለ ነው፣ ከሌላው አካባቢ እንደምሳ ወደ ሰሜን ስትሄድ ወደ ውቅሮ፣ አዲግራት፣ እንደዚያ ብለህ ወደ አድዋ፣ አክሱም፣ ሽረ ስትሄድ ውድመቱ በጣም ከፍተኛ እንደሆነ ያነጋገርኳቸው ሰዎች ይነግሩኛል። መቀሌም በተወሰነ በዝርፊያም በጥቃትም እንዲሁ የፈራረሱ ፋብሪካዎችም አሉ፣ የተዘረፉ ፋብሪካዎችም አሉ። ከመሰረተ ልማት አንጻር ግን የተሻለ ነው። ከሌሎቹም የተሻለ ነው። እንደዛም አልጠበቁም። ደህና ከተማው የተጠበቀ ነው፣ ከመሰረተ ልማት አንጻር ሳየው። ያም ሆኖ ግን ዋናው ጉዳይ ይሄ ሰብዓዊ ቀውሱ የፈጠረው ችግር ስለሆነ ይሄ እንዲሁም ለወደፊቱ መፍትሔው በጣም ከባድ እንደሚሆን በማይበት መንገድ ነው እያየሁት ያለው። ይህ ሁሉን ያስከተለ ጦርነት በሰላማዊ መንገድ እንዲፈታ በፕሪቶሪያ ጥቅምት 23 2015 ዓ ም በህወሓትና በኢትዮጵያ ፌዴራል መንግስት መካከል ፊርማ ተፈርሞ ወደ ሰላማዊ ጉዞ ተጀምረዋል እና ይህ የፕሪቶሪያው ስምምነት እንዴት ይመለከቱታል? ትግበራውስ እንዴት ያዩታል? አለፉት 67 ወራት ያህልን ወደ ትግበራ እየተተገባ ስላለ በእውነቱ በህይወቴ ደስ ካሉኝ ጉዳዮች አንዱ ይሄ የፕሪቶሪያው ስምምነት ሲፈረም ነው። ምክንያቱም ጦርነትን እከታተለው ነበር። በየቀኑ ከአንድ ሺህ በላይ ወጣት ያልቅበት የነበረ በረሃም ያልቀውን ትተህ በጦርነቱ ግንባር በርካታ ወጣቶች ለዚች ሀገር አለኝታና ተስፋ የሚሆኑ ወጣቶች ያለቁበት ወይ አካል ጉዳተኞች የሆንበት ስለሆነ አንድ ቀደም ጦርነቱ ሲቆም በጣም የነዚህ ህይወት እንደሚድን የነዚህ አካል እንደሚድንስ ተገንዝቤ ስለማየው በጣም ነው የተደሰቱ ከመጠን በላይ ነው የተደሰትኩት ይሄ ጦርነት ሲቆም ሙኘቴ ከዚያም ቀደም ብሎ እንዲቆም ነበር ሙኞቴ፣ አልሆነም። ይሄ ሲሆን ግን በማንም ይፈረም በማንም ይምጣ፣ ይሄ ጦርነት መቆሙ ለእኔ ትልቅ ደስታ ነው የሰጠኝ ብዙዎችን እፎይታ የሰጠ በየቤተሰቡም በጣም እኔ ብቻ ሳይሆን ህብረተሰቡም በጣም ደስ ያለውና እና ለወደፊቱ እንደዚህ ወዳለ አጥፊ አውዳሚ ጦርነት አክሳሪ ጦርነት እንደማይገባ እየተናገረ ነው ያለው ህብረተሰቡም እና የዚህ ተጋሪ ነኝ። እንግዲህ ሁለት ነገሮች ነው የማነሳው እዚህ ስምምነት ላይ ያሉ ቀዳዳዎች ሆነው የሚታዩኝ እና ለወደፊቱም ዘላቂ ሰላም እንዳይኖር ጦስ ሊሆን የሚችሉ ሁለት ነገሮችን አያለሁ። አንዱ ምንድን ነው? በዚህ ስምምነት ይሄ የደረሰው ጥፋት ተጠያቂነት እንዴት እንደሚፈታ ያስቀመበት አግባብ ትክክል አይደለም የሚል አስተያየት አለኝ። ምክንያቱም በሽግግር ፍትህ ፖሊሲ እንዲፈታ ነው ያስቀመጠው ይሄ ሽግግር ፍትህ ፖሊሲ ደግሞ በሀገር ውስጥ ባሉት በዚህ በዚህ ጦርነት ውስጥ በነበሩት ኃይሎች ጭምር እንዲፈታ የሚያስቀምጥ ነው እና በዚህ ተጠያቂዎች ራሳቸው አጥኚዎችም ይሆናሉ ማለት ነው አጣሪም ይሆናሉ፣ ከሳሽም ይሆናሉ፣ ዳኛም ይሆናሉ ማለት ነው። ይሄ አንዱ ችግር ነው እና ጥፋተኛ ገለልተኛ በሆነ ወገን ተጣርቶ ወንጀላቸውም እዚህ የተፈጸሙ ወንጀሎች ምናቸው ዓለም አቀፍ ባህሪ ያላቸው እንጂ የአካባቢ ወንጀሎችም አይደሉም። በሀገር ውስጥ ብቻ የሚታዩ ወንጀሎችም ስላልሆኑ ይሄ አካሄድም ሻዕቢያንም ጭምር የሚያስጠይቅ አይደለም። ምክንያቱም እሱ የውጭ ኃይል ነው። በኢትዮጵያ በሚደረገው የሽግግር ፍትህ ፖሊሲ ሊዳኝ አይችልም። ስለዚህ ከመሰረቱ ገለልተኛ ሆነ አለቅ ዓለም አቀፍ አጣሪ ቡድን ታይቶ ተጠንቶ ወንጀሉ ምንድን ነው የፈጸመውስ ማን ነው የሚጠየቀውም የሚከሰስበትም አግባብ የሚታይበት ሁኔታ ከሌለ በስተቀር ፍት ተግባራዊ ይሆናል የሚል እምነሳለን። ይሄ ነው አንዱ ቀደዳው። ሁለተኛው ሰላሙ ተፈጥሮ ቲዲኤፍም ትጥቁ እንዲፈታ ስምምነት ተደርጓል። በዚህ ግን ለዚህ ዋስትናው ለወደፊቱ ሻዕቢያ ትግራይ እንደማያጠቃ ሻዕቢያ ካለው ከያዘው መሬት የትግራይ መሬት ወይ የኢትዮጵያ መሬት እንደማይለቅ ማን ነው ይሄ ዋስትና የሚሰጠው? ጋራንተሩ ማን ነው? ሌሎችም እንዲሁ ጋራንተሮች የዚህ ሰላም በነበረበት የማይቀጥል መሆኑን ማን ነው ዋስትና የሚሰጠው የሚለውን በግልጽ የተቀመጠ አይደለም። አሜሪካኖች በዚህ ድርድር ተሳትፈዋል። አፍሪካ ሕብረትም ተሳትፈዋል። ግን እዚህ ሰነድ ውስጥ እነዚህ ዋስትና የሚሰጡት ለዚህ ለሚፈጠረው ችግር ዋስትና ይሰጣሉ ተብሎ ግን የተቀመጠ ስለሆነ እነዚህ ሁለት ቀዳዳዎች እንዳሉት ተገንዝቤያለሁ። በተረፈ ያው ጊዜ ወስዳል፣ ይገባኛል ብዙ መፈታት ውስብስብ ነው ችግሩ በጣም የተወሳሰበ ስለሆነ እንዲሁ እዛ ስምነት የተደረገው በአጭርና በወራት ብቻ የሚያልቅ እንዳልሆነ እገነዘባለሁ። ይሄ ስለሆነ ጊዜ መውሰዱ ምንም እስከዚህም ድረስ እንደ ትልቅ ጥያቄ አያውም። እዚህ ከተፈናቃዮች ስቃይ፣ ከትራጡ ስቃይ አጠቃላይ ሳየው ቶሎ መፍጠን ነበረበት። ግን ባይፈጥንም አቅጣጫው ሰላም እስከመጣ ድረስ የተወያዩ ተጨማሪ የሰላም እርምጃዎች እስከተወሰዱ ድረስ ጊዜውን እንዳለ እቀበለው አለ የምቀበለው ነው። ይሄ እንደዚህ ነው የማየው ስለተወሰደው ጊዜ። በቀጣይ ወዴት የሚያመራ ይመስሎታል? አሁን ያለውን አካሄድ በጠቅላላውን የትግራይ ሁኔታ እንዲሁም የአካባቢ ሁኔታዎች ወዴት እያመሩ ናቸው ብለው ያምናሉ እርስዎ? ችግሩ በተለይ ከጦርነቱ ማግስት በኋላ በጣም ጥልቀት ያገኘና ለመፍትሄውም በጣም ከባድ የሆነ ጥልቀት አለው። እንግዲህ ውጤቱ የኢትዮጵያ ፖለቲካ ቆስ ወደ ጸጥታ ቆስ ወደ ወታደራዊ ቆስ ወስዶናል። መፍትሄው እዛ ፖለቲካ ቀውስ የመፍታት ጉዳይ ነው መታየት ያለበት መስሎ የሚታየኝ። ዱሮም ቢሆን ምንድን ነው የኔ አቋም፣ የፓርቲያችንም የሌሎችም ከኛ ጋር አብረው የሚሰሩ ፓርቲዎች አቋም፣ በኢትዮጵያ ሰላም ይመጣ ዘንድ በማዕቀፍ ደረጃ ሁሉም አካታች የሆነ ድርድር መካሄድ አለበት። ይሄ ስሙላ አሁን እንደተቋቋመው የብሔራዊ ምክክር ኮሚሽን የሚለው የአንድ ፓርቲ የብልጽግና ፓርቲ እና የፓርላማው በአንድ ፓርቲ የሚመራ ፓርቲ የተቋቋመ ሳይሆን ይሄ ቅቡልነት የለውም። አከታችም አይደለም። በዚህ መንገድ መፍትሄ አይመጣም። ስለዚህ በእውነት ሁሉም ባለድርሻ አካሎች አካቶ የሚደረግ በአገር ደረጃ ድርድር ተደርጎ አዲስ ፖለቲካዊና ማህበራዊ ውል መኖር አለበት እላለሁ። ትግራይም ውስጥ ተመሳሳይ ነገር ትግራይም ውስጥ ቢሆን አሁን ጊዜያዊ መስተዳደር ተቋቁሟል። ይህም ቢሆን በእኔ አስተያየት አካታች አይደለም። የአንድ አመለካከት የአንድ ኃይል አመለካከት ይዞ ይህም ይሄድ ነው። በትግራይ ይብዛ ሚነስም ተቃዋሚዎች አሉ። የተለያየ ጥቅምና ፍላጎት ያላቸው ቡድኖችም አሉ። እነዚህን ያሳተፈ መሆን አለበት። ልክ እንደዛ በሀገር ደረጃ መፍትሄ እንደ ነው በትግራይም ደረጃ በዚህ መገን ልጅ በአንድ ፓርቲ ለዛውም ለቀውሱ መነሻ በሆነ ፓርቲ ይፈታል የሚል እምነት የለኝም። ስለዚህ በተለይ አሁን የማያቸው ደግሞ አዝማሚያዎች በጣም አስጋዘን። በሽግግር መንግስቱና በህዋት መካከል የተጀመረው ሽኩቻ ይሄ ወደ ባሰ ዋጋ ያስከፍለናል የሚል እምነት አለኝ። ዋጋም የሚያስከፍል ይሆናል። እንግዲህ ይሄን እያልኩ ያለሁት ሰላም ይመጣ ዘንድ ሁሉ ነገር ሁሉም ጊዜ ለውይይት ለድርድር መንገድ ካልከፈቱ ያየነው አይነት ጥፋት በክላችን በውስጣችንም ሊመጣ እንደሚችል ስጋት አለኝ ስለዚህ ይሄም ቆም ብሎ እንደገና ጥፋት ተፈጽሞ ወደ ሌላ የውስጥም ቀውስና ጥፋት እንዳናመራ ስጋት አለኝና ይሄ አካታች በሆነ ዚህም ሁሉንም አመለካከታች ሁሉንም ፍላጎቶች ያካተተ ማለት እንግዲህ መንግስቱ እንኳን ተመስርቷል በሌላ አግባብ እነዚህን የሚያካትት አካሄድ እስከሌለ ድረስ ትግራይም ውስጥ አስተማማኝ ፀጥታ፣ አስተማማኝ ሰላም ይኖራል የሚል እምነት አለኝ። እና ዘላቂ የሆን ዘንድ ማካተት ዋናው መርህ መሆን አለበት። በሁሉ በመጨረሻ ላይ ስለ ፓርቲያቸው አረና አረና ለሉዓላዊነትና ዲሞክራሲ ቀጣይ እቅዶቹ ምን ይመስላል? ከጦርነቱ ተወጥቶ አሁን የሰላማዊ ፖለቲካ ሂደት በክልሉ እንቅስቃሴ እየጀመረ እስካለ ድረስ አረና በዚህ ጉዳይ ድርሻው ምን ይሆናል? አረና በጦርነቱ እጅግ የተጎዳ ፓርቲ ነው። ሁሉም ኃይሎች ነገሮችን በጦርነት መንገድ ለመፍታት ያሰቡበት ነበር እና በመንግስት በኩል ስትሄድ፣ በብልጽግና በኩል ስትሄድ የሚጠይቅ ጥያቄ ይሄን ጦርነት ትክክለኛ ነው ፍትሐዊ ነው ብለህ እመንልኝ የሚል ነበር። በዚህም በኩል ይሄ ጦርነት እንደግፋችሁ ቁሙ የሚል ነገር፣ በመሃል የሚባል ነገር የለም የሚል አስተያየት ነበር። እኛ ደግሞ አቋማችን በሰላማዊና ሕጋዊ መንገድ መፈታት አለባቸው፣ ሁሉም ሁሉም ግጭቶች፣ ሁሉም አለመግባባቶች በዚህ መፍታት አለብን የሚል እምነት ነበር። በዚህ ምክንያት ይሄኛ ምክንያታዊ ሀሳብ ሳይደመጥ ቆይቷል። ጭራሽ አድማጭም አልነበረም። እንዲያውም በዛም በኩል ጁንታ ነው የሚለን በህወሀት በኩል ደግሞ ባንዳ አይሉናል። በዚህ መሀል ነው ይኖር ነው አሁን ሁኔታዎች ተቀያይረዋል ተለውጠዋል። የሽግግር መንግስቱም አንዳንድ ደህና አዝማሚያዎችን ማሳየት ጀምሯል። ትንትስኖችን አግኝቻለሁ እና ፖለቲካ ምህዳሩን ከፈት እናደርገዋለን የሚል አስተያየት አላቸው። ይህን ካደረጉ ማለት መሰረታዊ ለውጥ ራሳችን የምናመጣው ነው። ግን ይሄ ፖለቲክ ምህዳሩ ትንሽ ከተከፈተ ግን በጣም እንደምንጠክርና እናያለን። አሁንም ብዙ ወጣቶች ብዙ ምሁራን ወደ ፓርቲው እየመጡ እየተመዘገቡ ናቸው። ተስፋ አለን። ግን ደግሞ በጦርነቱ የተሳተፉ በርካታዎቹ ደግሞ የተፈናቀሉትም ሕሞራ አካባቢ ይሄ ምዕራብ አካባቢ የነበር ዶ የነበሩ አባሎቻችን ተፈናቅለው የት እንዳሉ ማድራሻቸው ማግኘት አልተቻለም። በትዴፍ ያሉትም እንዲሁ ለማሰባሰብ እየሞከርን ነው ያለ ነው። እኛ አቋም እንዳልነው ነገሮች በሰላም መፈታት አለባቸው የሚል ነው። ይሄ የውጭ ጣልቃ ገብነት ኢትዮጵያ ውስጥ ያብቃ። በሀገር ውስጥ ደግሞ በውይይትና በድርድር ነው መፍትሄ መምጣት ያለበት ጦርነቱ ያወድመናል። ስለዚህ አለዝቦ የሚሄድ እንቅስቃሴ ነው ስናደርግ የነበር ነው። ሆኖም በትግራይ ህዝብ ላይ ይደርሱ የነበሩ በሌላውም አካባቢ ይደርሱ የነበሩ ጥቃቶች፣ ጥፋቶች እና ውድመቶች ግን እንቃወም ነበር። በመሰረቱ እንቃወም ቆይታ ነው። ለዚህም ከፍለንበታል፣ ዋጋ ከፍለንበታል። ያም ሆነ ግን እንግዲህ የእኛ ወጣቶችም የእኛ አባላት ምልክሄድ እንደ ትግራይ ህዝብ አካል ነሻዕቢያ ግፍ የሌሎችም ሀይሎች በትግራይ ውስጥ ያሳደሩት የፈጸሙት ግፍ ተቃውሞው ቲዲኤፍ ውስጥ በራሳቸው ውሳኔ እንደ ሌላ ወጣት በዚህ እንዳለው በርካታዎቹ ተሳትፈዋል። እና እንደገና ፓርቲውን አደራጅተን አነቃቅተን በክልላችንም ይሁን በዚህ በሀገር ደረጃም ተደማጭ የሚሆን ፓርቲ ለመፍጠር እየተንቀሳቀስ ነው ያለ። አመሰግናለሁ። እኔም አመሰግናለሁ። ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መሰናዶ ይቀጥላል። በመከታተል ላይ የምትገኙት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ሬዲዮ ጣቢያ ስርጭትን ነው። በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም ላይ እንገኛለን። እንዲሁም አትቪ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ገጻችንም ላይ ተከተሉን። አሁን የፕሮግራም ማሳሰቢያ ሰምተን እንመለስ።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 ኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮች፣ ተከታዩ የሙዚቃ ቃና ነው። ቀጣዩን ግማሽ ሰዓት እንግዲህ ወልዴ ካሰናዳቸው ጣዕም ያላቸው ዜማዎች ጋር አብራችሁ ይቆያል። ወደዛው እንለፍ። ጤና ይስጥልኝ። እንደምናመሻችሁ ዘውትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ጋና አሁን ጀምረዋል። ሙዚቃዎቹ መርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያችሁ የምቆየው እንግዲህ ወልዴ ነኝ። የሮክ ኤንድ ሮል ንግሥት እንደሆነች የሚነገርላት ቲና ተርነር በ83 ዓመቷ ባለፈው ረቡዕ ከዚህ ዓለም በሞት ተለይታለች። በ1960ዎቹ አይክ ተርነር ከተባለው የቀድሞ ባለቤቷና ኪንግስ ኦፍ ሪትም በአንድ መሪ ጋር ወደ ሙዚቃው መድረክ በመምጣት ታዋቂነትን ያገኘችው ቲና ተርነር አሁን የደረሰችበት ዝና ላይ የደረሰችው ባንዱ ከፈረሰ ከ10 ዓመታት በኋላ በእንደ አውሮፓውያን አቆጣጠር 1984 በግሏ በለቀቀችው ፕራይቬት ዳንስ በተሰኘው አልበም ነበር። በዛ አልበም ውስጥ ካሉ ዘፈኖች ታዲያ ዋትስ ላቭ ጋት ቱ ዱ ዊዝ ኢት ተጠቃሽና ተወዳጁ ነው። እኔም ለዛሬ የሙዚቃ ቃና መክፈቻ አድርጌዋለሁ። ዋትስ ላቭ ጋትዱ ዊዝ ኢት ዋትስ ላቭ ጋ ትዱ ዊድት በወቅቱ የአመቱ ምርጥ ዘፈን ሆኖ የግራሚ ተሸላሚ እንድትሆን አውቅቷታል። በቢልቦርድ ሃት 100 ላይም አንድ ቁጥር ላይ የደረሰ ብቸኛ ዘፈኗ ነበር። ቲና ተርነር ለአስርት ዓመታት በስዊዘርላንድ ኖራለች። እንደውም ለ20 ዓመታት በዛ ሀገር ከኖረች በኋላ የዛሬ 10 ዓመት ገደማ የአሜሪካ ዜግነቷን መልሳ ስዊዘርላንዳ ይሆናለች። ቲናን በዚሁ እንሰናበታለን። የሙዚቃ ቃና ይቀጥላል። አስር ቀናት በፊት የተለቀቀ ነው። የዜማው ርዕስ ጥሩ ሙዚቃ ይሰኛል። ወግዳይት የአቀንቃኙ ስም ነው። ፈልቀሽ የተገኘሽ ከሹፐርት ራስ፣ ከቤትሆቨን ናላ፣ ከሞዛርት መንፈስ፣ ከሾፒን ትካዜ፣ ከሬድ ልቦና አሳምሮ ሠራሽ ዳዊት እንደገና። ወግዳይት የዓለም ምርጥ የሙዚቃ ጭንቅላቶችን ያነሳሳል በዚህ ጥሩ ሙዚቃ በተሰኘ ድንቅ ሥራው ዳይትን ጥሩ ሙዚቃ የተሰኘውን ዜማ ድብር ያድምጥ ነው። የሙዚቃ ቃና ይቀጥላል። የማስተናግዳችሁ እንግዲህ ወሌ ነኝ። ፊሊንግ ጉድ በኒና ስማን Breathe, drifting on by, you know how I feel. It's a new dawn, it's a new day It's a new life for me, yeah, it's a new dawn, it's a new day It's a new life for me ooh, ooh, ooh, ooh. And I'm feeling good Fly out in the sun, you know what I mean, don't you know? Butterflies all having fun, you know what I mean. Sleep in peace when day is done, that's what I mean. And this old የዛሬ 2 ዓመት ገደማ ከዚህ ዓለም የተለየችው ኒና ሲሞንን በተመለከተ ሰሞኑን አንድ ግሩም ዜና ተሰምቷል። ዘፋኝ፣ ገጣሚ፣ ግሩም ፒያኖ ተጫዋችና የሰብአዊ መብት ተሟጋች የነበረችው ኒና ሲሞን በልጅነት ዘመኗ በሰሜን ካሮላይና ከወላጆቿና ከወንድም እህቶቿ ጋር ትኖርበት የነበረውን ባለ ሶስት ክፍል ቤት አሳድሶ ወደ ሙዚየምነት ለመቀየር በተዘጋጀ የስዕል ጨረታና ራት ግብዣ ላይ ስድስት ሚሊዮን ዶላር ተገኝቷል። የኋላ ታሪኩ እንዲህ ነው። ኢትዮጵያዊ አሜሪካዊቷ ጁሊ ምህረቱን ጨምሮ አራት አሜሪካዊ ሰዓሊዎች በመፍረስ ላይ የነበረውን ቤት ከስድስት ዓመታት በፊት በ95 ዶላር ከገዙ በኋላ ሌግዝ ከተባለ ድርጅትና ከቴኒስ ኮከቧ ቬነስ ዊሊያም ጋር በመተባበር ተጨማሪ ገንዘብ ለማግኘትና ቤቱን ወደ ባህልና ቱሪዝም ሙዚየም ለመቀየር ጥረት አደረጉ። ተሳካላቸውም። ከተሸጡት ስዕሎች ውስጥ ታዲያ ከፍተኛውን ዋጋ ያወጣው ኢትዮጵያ የአሜሪካዊቷ ጁሊ ምህረቱ የሳለችው እና ኒው ዳውን አዲስ ንጋት ብላ የሰየመችው ስዕል ነው። አንድ ነጥብ ስድስት ሚሊዮን ዶላር ተሽጧል። በመከታተል ላይ የምትገኙት የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያችሁ የምቆየው እንግዲህ ወሌ ነኝ ብዬ ወጣቱ ድምፃዊ እስጢፋኖስ ቶማስ በቅርቡ የለቀቀው ዜማ ነው። እንደምትወዱት ተስፋ አደርጋለሁ። በመከታተል ላይ ያላችሁት የሙዚቃ ቀናን ነው። ይረገም የልቤ ከሙሉቀን መለሰ ድንቅ ዜማዎች አንዱ ነው። ታምር ግዛውም ግሩም አድርጋ ተጫውተዋለች። ማይ ገርል ዘመን የማይሽረው በቴምፕቴሽን የተዘመነና ግማሽ ምዕተ ዓመት ሊያስቆጥር የደረሰ ዜማ ነው። ለዛሬ የሙዚቃ ቀና የመጨረሻ ምርጫዬ ነው። አብሬያቸው ምሽወት እንግዲህ ወልዴ ነኝ። የሳምንት ሰው ይበለን። ሰላም። የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸውን ዝግጅቶች አጠናቀቅን። ብርሃን ኃይሉ ስርጭታችንን ስታቀናብርልን አምሽታለች። ጽዮን ግርማ ደግሞ በአርቶቱ አብራ ነበረች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ የመርሃ ግብሩ አስተናጋጅ ኤደን ገረሞ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ጤና ስጥልን። ደህና እደሩ።